የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ መጋቢት አምስት ሁለት ሺ አስራ አንድ አመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር ቢዘገይም እንኳን መላ የማክስ ጀት አውሮፕላኖችን ወዲያውኑ ከበረራ እንዲታገዱ ትላንትና ትእዛዝ አስተላልፏል። ለስህተት አንዳችም ዕድል መክፈት አልፈልግም። ይህንን ውሳኔ ዛሬውኑ መወሰን ስለነበረብንም አይደለም። ልናዘገየው እንችል ነበር ወይም ጭራሹንም ላንወስን እንችል ነበር። ግን ውሳኔው ከስነ ልቦናም ሆነ ከሌላም አኳያ አስፈላጊነቱ ስለተሰማኝ ነው። ፕሬዚዳንት ዶናልድ ትራምፕ በትላንትናው ምሽት ያስተላለፉት ትዕዛዝ ነው ያዳመጣችሁት። ይህን ትዕዛዝ ያስተላለፉት እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የነበረው የበረራ ቁጥር ኢቲ 302 የተመዘገበውና ቦይንግ 737 ማክስ 8 ጀት አውሮፕላን ከተከሰከሰና 149 መንገደኞች እንደዚሁም ስምንት የበረራ አስተናጋጆች በአጠቃላይ 157 ሰዎች ያለቁበት፣ በተጨማሪም በኢንዶኔዥያ የደረሰውን አደጋ ተከትሎ የተወሰነ ውሳኔ ነው። በሙሉ ዘገባ ይዘን እንመለሳለን። ሌሎች ዘገባዎችም ይኖሩናል። ኢማኑኤል ማክሮን የአፍሪካ ጉብኝታቸውን በኬንያ ቀጥለው በዛም ውይይት ተደርጓል። ኢትዮጵያውያንና ሌሎች ዓለሞችን የደረሰው አደጋ ሀዘን እጅግ ከባድ ቢሆንም ዓለምን ያስተሳሰረ አደጋ ነው ተብሏል። በናይሮቢ ዛሬ እሱንም የተመለከተ ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ጋር ማስተሻገሩ ዜና እናስቀድም። አጠር ላሉ አለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፌዴራል አቪየሽን አስተዳደር ቢዘገይም እንኳን መላ የማክስ ጀት አውሮፕላኖችን ወዲያውኑ ከበረራ እንዲታገዱ ትላንትና ትዕዛዝ ሰጥቷል። ከአሜሪካ በፊት ከሰላሳ በላይ የሚሆኑ ሀገራት ጀት አውሮፕላኖቹን ከበረራ የማገድ ቀዳሚ እርምጃ መውሰዳቸው የሚታወስ ነው። ኢንዶኔዥያና ኢትዮጵያ ላይ ማክስ ኤት ቦይንግ ጀት አውሮፕላኖች በአፍንጫቸው ተደፍተው መከስከሳቸው እየታወቀ ጄቶቹን የሚያመርተው ኩባንያ የሚያበሯቸው የዩናይትድ ስቴትስ አየር መንገዶችና የፕሬዚዳንት ዶናልድ ትራምፕ አስተዳደር አውሮፕላኖቹ የሚታገዱበት ምክንያት የለም በሚል አቋም ላይ ጸንተው ነበር ይህን አቋም ቀልብሰው ነው ትላንት ወዲያውኑ በአሜሪካ የአየር መስመር እንዳይበሩ ያገዱት። ፕሬዚዳንት ትራምፕ ትላንት ከሰዓት በኋላ አዲሶቹ ሰባት ሰላሳ ሰባት አውሮፕላኖች በጊዜያዊ መልክ ከበረራ እንዲታወገዱ ገዱ ባስታወቁበት ወቅት ጋዜጠኞች ጠይቋቸው ለምንም አይነት እድል አደጋ መስጠት ስላልፈለኩ ነው ብለዋል። የማገድ እርምጃ መውሰዱ ተገቢ ሆኖ ስለተሰማን ነው ሲሉም አክለዋል። የፈረንሳይ አቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ላይ ተከስክሶ 157 ሰዎች ያለቁበት ይህንኑ አውሮፕላን የበረራ መረጃ ሰብሳቢ ቋት ወይም ጥቁር ሳጥን ማጥናት ጀምረዋል። በአደጋው ከሞቱት ሰዎች መካከል ሰላሳ የሚሆኑ ሀገር ተወላጆች እንደሚገኙባቸውም ታውቋል። ኢትዮጵያ ላይ የተከሰከሰው ቦይንግ ማክስ ጀት አውሮፕላን አይነት የሆነ የላዮን አየር መንገድ አውሮፕላን ባለፈው ጥቅምት ወር ኢንዶኔዥያ ላይ በተመሳሳይ መንገድ ተከስክሶ 180 ሰማኒያ ዘጠኝ ሰዎች ማለቃቸው አይዘነጋም። ጂ ኢ ኤም በሚል አጽሮተ ቃል የሚታወቀው ጃሺ መሐመድ የተባለ የእስላማዊ ቡድን መሪ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዓለም አቀፍ ደረጃ በአሸባሪነት እንዲፈረጅ የቀረበው የውሳኔ ሀሳብ በቻይና በመታገዱ ማዘኗን ህንድ ገልጻለች የእርምጃው ሀሳብ የቀረበው በህንድ ካሽሚር ላይ ባለፈው ወር በተፈጸመው የአጥፍቶ መጥፋት ጥቃት ምክንያት ህንድና ፓኪስታን ጦርነት አፋፍ ላይ ከደረሱ በኋላ ለጥቃቱ እስላማዊ ቡድን ኃላፊነት ወስዷል ህንድ ለአስርተ ዓመታት ያህል የጂም ቡድን መሪ የሆነው ማሱድ አዛሃርን ጥቁር ነጥብ ውስጥ ለማስገባት የምታካሄደው ጥረት በፓኪስታን ቅርብ ወዳጅ ቤዥንግ በተደጋጋሚ በመታገዱ ስትበሳጭ ቆይታለች። ህንድ ለደረሱባት ከፍተኛ ጥቃቶች ጅምን ተጠያቂ አድርጋለች። የህንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ታዲያ በዜጎቻችን ላይ አስከፊ ጥቃቶች የሚያደርሱት የአሸባሪ ቡድኖች መሪዎች ለፍርድ እንዲቀርቡ የሚቻለውን ሁሉ እናደርጋለን ብሏል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዩ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የዩናይትድ ስቴትስ መንግስት በአገር ውስጥና ዓለም አቀፍ ከበረታበት ውትወታ በኋላ ቦይንግ 737 ማክስ ኤይት እና ናይን ጀቶች በሙሉ ከበረራ እንዲታገዱ አዟል። ፕሬዚዳንት ዶናልድ ትራምፕ በትላንትና ሁለት አስቸኳይ የእገዳ ትእዛዙን ያስተላለፉት ካናዳ ባለፈው እሁድ የወደቀው የኢትዮጵያ አየር መንገድ አውሮፕላን እና ከዚያ በፊት በጥቅምት ወር በኢንዶኔዥያ ላይን ኤር አውሮፕላን ላይ የደረሱት አደጋዎች ተመሳሳይነት እንዳላቸው ሊጠቁም የሚችል አዲስ የሳተላይት መረጃ ያላት መሆኑን ማስታወቋን ተከትሎ ነው። የዋይት ሐውስ ዘጋቢ ፓትሲ ዊዳ ኳስራ ሊያጠናቀረችውን ቆንጅታየ ይዘዋለች። ቦይንግ ኩባንያ ከሚያመርታቸው ሁሉ በሽያጭ አሀዝ በከፍተኛ ደረጃ የሚታወቁት 737 ማክስ ጀቶች በዩናይትድ ስቴትስ ሰማይ እንዳይበሩ ታግደዋል። ፕሬዚደንት ዶናልድ ትራምፕ ከበረራ ውጭ እንዲሆኑ አስቸኳይ ትዕዛዝ አስተላልፈዋል። 737 ማክስ 8 ጀቶች ቀደም ብሎ በኢንዶኔዥያ፣ አሁን ደግሞ ኢትዮጵያ ውስጥ ተከስክሰው ብዛት ያለው ሰው ሕይወት የጠፋ ቢሆንም የጀቶቹ አምራች ኩባንያ ቦይንግ ሲያበሯቸው የነበሩ የአሜሪካ አየር መንገዶችና የፕሬዝደንት ዶናልድ ትራምፕ አስተዳደር ጀቶቹ ከበረራ የሚታገዱበት ምክንያት የለም የሚል አቋም ይዘው ስለነበረ የአሁኑ የይታገዱ ውሳኔ ያን አቋም የቀለበሰ ፈጣንና ድንገተኛ ሆኖ ተገኝቷል። ፕሬዚዳንት ትራምፕ አስቸኳይ ትዕዛዙን ያስተላለፍኩት ትክክለኛው ውሳኔ በመሆኑ ነው ብለዋል። ዩናይትድ ስቴትስ በዓለም አቪዬሽን ታሪክ ከማናቸውም የላቀ የደህንነት ታሪክ አላት፣ ያን መጠበቅ እንፈልጋለን ብለዋል። ለስህተት አንዳችም ዕድል መክፈት አልፈልግም። ይህንን ውሳኔ ዛሬውኑ መወሰን ስለነበረብንም አይደለም። ልናዘገየው እንችል ነበር ወይም ጭራሹንም ላንወስን እንችል ነበር። ግን ውሳኔው ከሥነ ልቦናም ሆነ ከሌላም አኳያ አስፈላጊነቱ ስለተሰማኝ ነው። ፕሬዚደንቱ ቦይንግ 737 ማክስ 8ና ማክስ 9 ጀቶቹን ከበረራ የሚያግደውን ትዕዛዝ ከማስተላለፋቸው ከአንድ ቀን በፊት በቴሌፎን ያነጋገሯቸው የኩባንያ ዋና ስራ አስፈጻሚ ዴኒስ ሚውለንበርግ ጀቶቹ ለደህንነት ስጋት ፈጽሞ የሚያጋልጡ አይደሉም የሚል ማረጋገጫ ሰጥተዋቸው ነበር። ከዩናይትድ ስቴትስ የጦር ኃይል ጋር ትላልቅ ኮንትራቶችን እየተዋዋሉ ከሚሰሩ ዋና ዋና ኩባንያዎች አንዱ የሆነው ቦይንግ በዋሽንግተን ፖለቲካ ውስጥ የፈረጠመ የአግባቢነት አቅም ካላቸው ድርጅቶች መካከል አንዱ ነው። ለፕሬዝደንት ትረምፕ የቃለ መሐላ ስነ ስርዓት ወጪ የሚሆን አንድ ሚሊዮን ዶላር ለግሷል። በአንድ ወቅት ሚስተር ትረምፕም የኩባንያውን ዋና ስራ አስፈጻሚ ጓደኛዬ ሲሉ ገልጸዋቸዋል። ቦይንግን ከመሰለ ኩባንያ አኳያ ሲታይ እጅግ በጣም ከባድ ውሳኔ ነው። እጅግ ድንቅ የሆነ ታሪክ ያለው ልዩ ኩባንያ ነው። ቦይንግ ባወጣው መግለጫ ጀቶቹ በጊዜያዊነት ከበረራ መታገዳቸውን እንደሚደግፍ ገልጾ፣ ያም ሆኖ 737 ማክስ አውሮፕላኖቹ አስተማማኝነታቸው ላይ ሙሉ እምነታችን አይናወጥም ነው ያለው። ባለፈው እሁድ በኢትዮጵያ አየር መንገዱ አውሮፕላን ላይ ከደረሰው አደጋ በኋላ የቦይንግ ኩባንያ የአክሲዮን ዋጋ በ15 ከመቶ አሽቆልቁሏል። እሁድ ዕለት የኢትዮጵያ አየር መንገድ ከአምስት ወራት በፊት ደግሞ የኢንዶኔዥያው ላየን ኤር ንብረት በሆኑ ቦይንግ ሰሮቹ 737 ማክስ 8 ጀቶች ላይ በደረሱት አደጋዎች በጠቅላላው ቁጥራቸው ወደ 350 የሚጠጋ ሰዎች ሞተዋል። ካናዳ ፕሬዝደንት ዶናልድ ትራምፕ ትዕዛዙን ከማስተላለፋቸው በጥቂት ሰዓታት ቀደም ብላ ጀቶቹን ከበረራ ውጪ እንዲሆኑ ያዘዙ በርካታ ሀገሮችን ተቀላቅላለች። የካናዳ የትራንስፖርት ሚኒስትር ማርክ ጋርነው ዛሬ ጠዋት የደረሰንንና የገመገምነውን አዲስ መረጃ አዲስ መሆኑን አስረግጬ መናገር እፈልጋለሁ። ያገኘነው ከተረጋገጠ የበረራዎች ተከታታይ ሳተላይት መረጃ ስብስብ ነው። ከላየን አየር መንገዱ የበረራ እንቅስቃሴ ያልተረጋገጠም ቢሆን ተመሳሳይነት እንዳለው ያመላክታል። ኢትዮጵያ የአውሮፕላኑን የበረራ መረጃ ሳጥንና የበረራ መቆጣጠሪያ ክፍል መቅረጸ ድምፅ ለምርመራ ወደ ፈረንሳይ ይልካለች። የኢትዮጵያ አየር መንገዱ አውሮፕላን ወደ ናይሮቢ ለመብረር ከአዲስ አበባ ተነስቶ ጥቂት እንደተጓዘ ቢሾፍቱ አቅራቢያ እስከተከሰከሰበት እስካለፈው እሁድ ድረስ በዓለም ዙሪያ የሚበሩ ወደ አራት መቶ የሚጠጉ የእሱን መሰል ሰባት መቶ ሰላሳ ሰባት ማክስ ስምንት እንደነበሩ ይገመታል። በአሁኑ ጊዜ ሁሉም ከበረራ ውጭ እንዲሆኑ አሊያም በአብዛኛው ዓለም አቀፍ የአየር ክልል ዝር እንዳይሉ ተከልክለዋል ተብሎ ነው የሚታመነው። ቆንጅትን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ማክሰኞ የአፍሪካ ጉብኝታቸውን አጠናቀው ወደ ኬንያ ያመሩት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የአፍሪካ ቀንድ ሀገሮች ጉብኝታቸው በመቀጠል ትላንትና ኬንያ ገብተዋል። ባለፈው ማክሰኞ የአፍሪካ ጉብኝታቸውንም ደግሞ በጅቡቲ ነበር የጀመሩት። የኢትዮጵያ ጉብኝታቸውን ጨርሰው ነው ዛሬ ከአቻቸው ኡሁሩ ኬንያታ ጋር ተገናኝተው መክረው የሁለትዮሽ ስምምነትም ተፈራርመዋል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ ልኮልናል። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን የኢትዮጵያ ጉብኝታቸውን ጨርሰው ትላንት ኬንያ ናይሮቢ ገብተዋል። በኬንያ ብሔራዊ ቤተ መንግሥት የአቀባበል ሥነ ሥርዓት ያደረጉላቸው የኬንያው ፕሬዝዳንት ኡሁሩ ኬንያታ የማክሮን ጉብኝት ለሁለት ሀገሮች ግንኙነት አስፈላጊ መሆኑን ተናግረዋል። ክቡር ፕሬዝዳንት በሀገራችን ያደረጉት ጉብኝት በቀጣናችን ያለውን መልካም ግንኙነት የሚያበረታታ እንዲሁም የሁለትዮሽ ግንኙነቶቻችንንም ይበልጥ የሚያጠናክር ነው። ፈረንሳይ አሁንም ለኬንያ የቱሪዝም መስክ ዋነኛ አጋር ናት። የፕሬዝደንት ማክሮን ጉብኝትም በርካታ ቱሪስቶች ወደ ኬንያ እንዲመጡ እገዛ ያደርጋል። ወደ ፈረንሳይ ለመሄድ ለሚፈልጉ ኬንያውያንም በር የሚከፍት ነው ብለን እናምናለን። ይሄ በእውነቱ ለኬንያ መልካም ቀን ነው። ኬንያታ የፈረንሳይ ባለ ሀብቶች በኬንያ መዋለ ንዋይ ምደባ መስክ እንዲሰማሩም ጥሪ አቅርበው በፈረንሳዊው መኪና አምራች ኩባንያ ፒዦ ተፈብሪኮ በኬንያ የተገጣጠመውን ተሽከርካሪ አስመርቀዋል። ፒ ኤስ ኤ ግሩፕ በመባል የሚታወቀው የፈረንሳይ ኩባንያ በኬንያ የመኪና መገጣጠሚያ ፋብሪካው በዚህ ዓመት መጨረሻ አንድ ሺህ ተሽከርካሪዎችን የመገጣጠም እቅድ እንዳለው ገልጸው፣ በኬንያ የሚገጣጠሙት መኪኖች ገበያ እንዲያገኙ መንግስታቸው ለተለያዩ የመንግስት መስሪያ ቤቶች የሚገዙ መኪኖች በኬንያ የተገጣጠሙ እንዲሆኑ ውሳኔ ማስተላለፉንም ፕሬዚዳንት ኬንያታ አክለው ተናግረዋል። ፕሬዚዳንት ክሮም በበኩላቸው ፈረንሳይ ለኬንያ ለአፍሪካ ቀንድ ሰላም ትሰራለች ብለዋል። ከኬንያ ጋር በተለያዩ ጉዳዮች ላይ አብረን ለመሥራት ሙሉ ፍላጎት አለን። በመጀመሪያው ውይይታችን ስለ አካባቢው ጸጥታና ጸረ ሽብር እንቅስቃሴ ተነጋግረናል። በዚህ ጉዳይ ላይ አብረን መሥራት እንፈልጋለን። ከዚያ በፊት ግን ሶማሊያ ውስጥ በአሚሶም በኩል እየሠራን ባለው ሥራ ሁኔታዎች እንዲሻሻሉ እንፈልጋለን፣ በተለይ ከጸጥታና የመከላከያ ኃይል አኳያ። ይህንን እንደ አካባቢያዊ አጀንዳ ተመካክረንበታል። ወደፊትም የምንከታተለው ይሆናል። ፕሬዚዳንት ማክሮን አክለው ፈረንሳይ በኢኮኖሚ እንዲሁም በጥናትና ምርምር ረገድ ለኬንያ አጋር መሆን እንደምትፈልግ ተናግረዋል። ለዚህም የፕሬዚዳንት ኬንያታ ሀገራዊ አጀንዳ እንዲሳካ በትምህርት በጤናና በኢኮኖሚ ረገድ ፈረንሳይ ድጋፍ ታደርጋለች ብለዋል። ሁለቱ መሪዎች የሶስት ቢሊዮን ዩሮ ስምምነት የተፈራረሙ ሲሆን በዚህም ስምምነት ፈረንሳይ ሊገባ ለታቀደው የናይሮቢ ቀላል ከተማ ባቡሩ መንገድ በፋይናንስ ለመደጎም ቃል ገብታለች። ኢማኑኤል ማክሮን ኬንያ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ ሀገሪቷን የጎበኙ የመጀመሪያ የፈረንሳይ መሪ ናቸው። ባለፈው ማክሰኞ የአፍሪካ ጉብኝታቸውን የጀመሩት የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ትላንት ኢትዮጵያ እንደ ጎበኙ ና ከጠቅላይ ሚኒስትር አብይ አህመድ ጋር ስምምነት መፈራረማቸው ይታወሳል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ከዚሁ ጋር በተያያዘ በዛሬው እለትም በኢትዮጵያ ባሳለፍነው ሳምንት የደረሰው የአውሮፕላን አደጋ የብዙ ሀገራት ዜጎችም ቢጎዳም ዓለም በበለጠ አስተሳስሯል ሲሉ የፈረንሳይው ፕሬዚዳንት ኢማኑኤል ማክሮን ተናግረዋል። ፕሬዚዳንቱ ይህንን የተናገሩት ዛሬ በናይሮቢ አንድ ዓለም በሚል ርዕስ በአፍሪካ አህጉር ለመጀመሪያ ጊዜ እየተካሄደ በሚገኘው ጉባኤ ላይ ነው። በዚህ ጉባኤ ላይ ኢትዮጵያም ከልዑካን ቡድኑ ጋር አብራ ተገኝታለች። በጉባኤው ላይም የተገኙት ደንንና አየር ንብረትን ለመለወጥ ኮሚሽነር ር ፈቃዱ በየነ ናቸው። በዚህ በዛሬው ዕለት በተከፈተው ጉባኤ ላይ አብረው የተገኙት ከሶስት ቀናት በፊት የሹመት ደብዳቤያቸውን ለኬንያው ፕሬዚዳንት ኡሁሩ ኬንያታ ያቀረቡት የኢትዮጵያው አምባሳደር መለስ አለም ናቸው። አምባሳደር መለስ አለም ከ

የኬንያው ኬንያታ የኮንጎ ዲ አር ሲ የከንተሸከዴ የአስካር የስሪላንካ የጠቅላይ ሚኒስትር የእኛን የአካባቢ ጥበቃ ከፍተኛ ባለስልጣን ጨምሮ ከአርባ በላይ የውጭ ጉዳዮች የተገኙበት አንድ አም ዋን ፕላኔት በሚል ርዕስ የተዘጋጀ ነው። እዚህ ስብሰባ ላይ መሪዎቹ በከፍተኛ ደረጃ ሁለት ስብሰባዎች አካሂደዋል። የየሀገራቱ ተወካዮችም የየሀገራቸውን አቋም አንጸባርቀዋል። በሁሉም ንግግር ላይ የንግግራቸው መነሻም ሟሟሻም የነበረው በቅርቡ የኢትዮጵያ አየር መንገድ ላይ የደረሰው አደጋ ከአደጋው ጋር ተያይዞ በምንወዳቸው ወንድሞቻችን እህቶቻችን የተለያዩ ሀገር ዜጎች ላይ የደረሰው ጉዳት ነው። የሁሉም አስተያየት የሚነሳው በዛ ነው። ከዛ ውጭ ለዚህ ስብሰባ ዝግጅት ኮሚቴ ውስጥ ሲሰሩ የነበሩ የፈረንሳይ እና የሌሎችም ሀገሮች ባለሙያዎች የአደጋው ሰለባ ሆነዋል። በመጀመሪያ አካባቢ ትልቅ የሀዘን ድባብ የነበረበት ነው ግን ስብሰባው እየቀጠለ በሄደ ጊዜ በዚህ አደጋ የሞቱ ወገኖችን ቃል ኪዳናቸውን እናድሳለን እነሱ የጀመሩትን እኛውን ስመሰሰ ፈጽሟል የሚል የቁርጠኝነት መንፈስ የተላለፈበት እያንዳንዱ መሪ መጽናናትን የተመኘበት ነው። በተለይም የፈረንሳዩ ፕሬዚደንት ኢማንዌል ማክሮን አዲስ አበባ ነበሩ። ከአዲስ አበባ ነው ወደዚህ ስብሰባ የመጡት። ጋባዦቻቸው እንኳን የሰው ልጅ መገኛ ከሆነችው ኢትዮጵያ በሰላም መጡ ብለው ተቀብለዋቸዋል። እሳቸው ንግግራቸውን ሲጀምሩ ይሄ በኢትዮጵያ አየር መንገድ ላይ የተከሰተው አደጋ ዘግናኝ አደጋ ነው። ይሁን እንጂ የተለያየ ዓለም ህዝቦችን እንደ አንድ ቤተሰብ እንድንሰባሰብ አድርጓል። መጽናናትን ተመኝተው የአንድ ግዳ የህሊና ጸሎትም መታሰቢያ ተደርጎበታል። ፕሬዚደንት ኡሁሩም በወቅቱ በደስታም በሀዘንም እንድንለያይ ያደርገውናል። ለኢትዮጵያውያን ሀዘናችሁ ሀዘናችን ነው ማለት እንፈልጋለን ብለዋል። ጽዮን፣ እሺ አቶ መለስ እንግዲህ አሁን ሲጠቅሱ የዚህ ሰባችም ከስብሰባው ተያያዘ የነበሩ ሰዎች ህይወታቸው ያለፈበት ነው ብለዋል። እነማን ናቸው? ትክክል፣ እነማን ናቸው? ለምሳሌ ይሄ ስብሰባ ከፈረንሳይ መንግስት ጋር በመተባበር የዓለም ባንክ የሚያዘጋጀው ነው። ከሁለቱም አካላት የዚህ ስብሰባ አዘጋጅ የሆኑ ሰዎች ህይወታቸው አልፈዋል። የዓለም ባንክ ከጥቂት ፕሬዚደንት ለምሳሌ ንግግራቸውን ሲጀምሩ ይሄ ስብሰባ እንዲዘጋጅ በጣም ጉልህ አስተዋጽኦ ሲያደርግ የነበረ አንድ ባለሙያ ስሙን ጠቅሰውት ህይወቱ አልፏል፣ እናስበሃለን እንወድሃለን ብለውታል። ፈረንሳይም በዚህ አደጋ ወደ ዘጠኝ የሚሆኑ ዜጎቿን አጣለች እና እነዚህ ዜጎቿ ለስብሰባው ዝግጅት ወደ ኬንያ ሲመጡ የነበሩ ናቸው። በነገራችን ላይ ሲሆን እንግዲህ አጋጣሚ ሆኖ እኔም የዛን ቀን ነው ናይሮቢ የገባሁት። ቀደም ሲል ይሄ ጉዳት የደረሰበት በረራ ላይ ትኬት ከቆረጡ በኋላ በአጋጣሚ እናቴ ከክፍለ ሀገር ትመጣ ስለነበረ እኔም እሷን ለማግኘት ስል ወደ ሁለተኛው በረራ በማዞር አደጋና የብዙ ዜጎችን የብዙ አገሮችን የብዙ ወገኖችን የብዙ ቤተሰቦችን ያንኳኳ አደጋ ነው ብሎ ማለት ይቻላል። ከአምባሳደር አቶ መለስ ዓለም ጋር ያደረግኩት ቃለ ምልልስ አላበቃም። ሰፋ ያለ ቃለ ምልልስ ነው። በእሁድ ምሽት የመደበኛ ፕሮግራማችን ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። የሐረሪ ክልል የፖሊስ ሰራዊቱን በሁለቱ ዙር ስልጠና ሊያስገባ መሆኑን አስታወቀ። በክልሉ የጸጥታና የሕግ የበላይነት ችግር እንዳለ የክልሉ ነዋሪዎች ዘወትር የሚናገሩት ሲሆን ክልሉም የችግሮቹ ለመቅረፍ የመከላከያና ፌዴራል ፖሊስ ጋር በቅንጅት እንደሚሰሩ ገልጸዋል። አዲስ ቸኮል ዝርዝራል የሐረሪ ክልል የፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ይሱፍ በተለይ ለቪዮ እንዳስታወቁት በክልሉ ጠንካራ የጸጥታ አካል ለመገንባት አቅደናል ብለዋል። በክልሉ የጸጥታ ሁኔታ ያለመረጋጋት ሁኔታዎች ይታዩ ነበር። የህግ በላይነት ያለመከበር፣ እንዲሁም አልፎ አልፎ ስርቢያዎች የሚታዩ ቢሆንም ጠንካራ የጸጥታ አካል መፍጠር አለብን የህግ የበላይነትን ለማስከበር ይህን ለማድረግ ደግሞ የአቅም ግንባታ ስልጠናዎች በየጊዜው ክፍተቶችን እያየን ለመሙላት ስለሚያስፈልግ በዚህ ነው ስልጠናውና ታድሶ የተዘጋጀው። በዚህ ዙሪያ በክልላችን ያሉትን ሰራዊት አድማጭጠና ወይም ዚ ኃይል የምንለው እና መደበኛ ፖሊስም በሁለት ዙር እናስገባለን ብለን ነው ያቀነው። መጀመሪያ ስራ የቀረብ ነው። በዚህ ምክንያት አሁን የመጀመሪያ ዙር ስድስት መቶ የሚሆን የፖሊስ አባላት ይገባሉ ብለን አቅደናል። በስምንት ወደ መሰልጠኛ ይገባሉ ማለት ነው። የሀረሪ ክልል ቤተኛ ነው በሚል የግለሰቦችን ቤቶች እስከ ማፍረስና ቁልፍ ሰብሮ ቤታቸውን እስከ መውሰድ የደረሰ ተደጋጋሚ ወንጀሎች ይፈጸምበታል። በርካታ የክልሉ ነዋሪዎችም በክልሉ የጸጥታ አካላት ላይ እምነት እንደሌላቸው ነው የሚናገሩት። አሁን የሚሰጠው ስልጠና በዚህ ረገድ ለውጥ ያመጣሉ ስንል አቶ አህመድን ጠይቀናቸው ነበር። ይህ ያመጣል ብለን እናስባለን። የምሰጠው ስልጠናም ጋፎችን ማዕከል ያደረገ ስለሆነ ከነበረው የኤንቫይሮመንት ወጥቶ ወደ ህብረተሰቡ የሚፈልገው ህዝባዊ ፖሊስን ከመመስረትና ከመገንባት አንጻር ነው ነው የሚሰጠው። ህዝባዊ ወገንተኝነት ያለውን ፖሊስ ነው የምንገነባው። በማህበራዊ ሚዲያዎች የሀረሪ ክልልን ጸጥታ የማስከበር ኃላፊነት ፌዴራል ፖሊስና መከላከያ ተረከቡት የሚባለው ስህተት ነው ብለዋል አቶ አህመድ። የጸጥታ ሀይሉን የክልሉ መንግስት ነው የሚይዘው፣ ማንም ሌላ አካል የሚይዘው አይደለም። በክልላችን የጸጥታ ሁኔታ ተጠያቂነቱ የክልሉ መንግስት ስለሆነ የክልሉ ፍትህና ጸጥታ ቢሮ በበላይነት ይመራል። የክልሉ ጸጥታ ምክር ቤት አለ። በዛ ደግሞ ፖሊስ ኮሚሽኑ የራሱ አስተዋጽኦ አለው። ይሄንን የክልሉ ጸጥታ ምክር ቤት ፌዴራል ፖሊስና መከላከያ ያለበት በጋራ ሆነ የሚመርታ ይሆናል። በአሁኑ ሰዓት መከላከያና ፌዴራል ፖሊስ በሁለተኛ ዙር ከሚሰለጥኑት ቀሪ ፖሊሶች ጋር በመቀናጀት የክልሉን ጸጥታ የማስከበር ስራቸውን ጀምረዋል። ዛሬ ረፋርድ ላይም የፊታችን መጋቢት ስምንት በሰንዳፋ ፖሊስ ማሰልጠኛ ለአንድ ወር ገብተው የሚሰለጥኑ አምስት መቶ ሰማኒያ ፖሊሶች ስም ዝርዝር ተለጥፏል። በሀረር ከተማ ከሳምንት በፊት ማንነታቸው ያልታወቁ ግለሰቦች ከቢራ ፋብሪካ እስከ ህይወት ፋና ሆስፒታል ያለው መሬት የእኛ ነው በሚል ከአምሳ በላይ የከተማዋ ነዋሪውን መኖሪያ ቤቶች ሲያፈርሱና ነዋሪዎች ላይም ጥቃት ሲፈጽሙ ፖሊስ እርምጃ ለመውሰዱን፣ በከተማዋ ህገወጥ የነዳጅ ንግድ ሲስፋፋ ፖሊስ በቸልታ ማየቱን፣ ከሁለት ወር በፊትም የግለሰቦች ኮንዶሚኒየም ቤቶች ቁልፍ እየተሰበረ ያልታወቁ ሰዎች ገብተው እየኖሩ መሆኑንና በዚህ ስለዚህ ሂደትን ፖሊስ እርምጃ አልወሰደም የሚል ቅሬታ ይቀርብበት እንደነበር ቪኦኤ ዘግበው ነበር። ከዚህ ባሻገር የሀረሪ ፖሊስ የሀረርን ሕብረ ብሔራዊነት ከማንጸባረቅ ይልቅ የሁለት ብሔሮች ተጽዕኖ ጎልቶ የሚታይበት በመሆኑ ፖለቲካውን እየተከተለ የመከፋፈል ና የወገንተኝነት ችግርም የሚንጸባረቅ ነው የሚል ቅሬታ ይቀርብበታል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ፣ ድሬዳዋ። አዲስን ለዘገባው እናመሰግናለን። በተከዜ ተፋሰስ የሚገኙ የትግራይና የአማራ አዋሳኝ አካባቢዎች በህጻናት ላይ የሚያጋጥም መቀንጨርን ለመቀነስ የሚያስችል የሰቆጣ ስምምነት ቃል ኪዳን አፈጻጸሙን ለማየት የተለያዩ የፌዴራል መንግስት ሚኒስትሮች በአካባቢዎቹ ጉብኝት አካሂደዋል። ከጉብኝቱ በኋላ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተዋል። ሙልጌታ ጽብሀ ዝርዝራለሁ የግብርና፣ የትምህርት፣ የጤና፣ የውሀና መስኖ፣ ኢነርጂ ሚኒስትሮች እንዲሁም የሰራተኛና ማህበራዊ ጉዳይ እና ፋይናንስ ሚኒስትር ዴታዎች በትናንትናው እለት በትግራይ ክልል ሁለቱ ወረዳዎች በግብርናና ጤና ትምህርት ስራዎች ላይ ያተኮረ ጉብኝት አድርጓል። ሚኒስትሮቹ ጉብኝታቸው ያካሄዱት የህጻናትን መቀንጨር ለመከላከል እየተሰሩ ያሉ ስራዎች ትኩረት በማድረግ ነው። የፌዴራሉ መንግስት ከፍተኛ ባለስልጣናት የተከዘ ተፋሰስ በሚያዋስናቸው ናቸው የትግራይና የአማራ ክልል ወረዳዎች የህጻናትን መቀንጨር ለመቀነስ በተደረሰው የሰቆጣ ቃል ኪዳን ተብሎ በሚታወቅ ስምምነት ላይ እየተሰራ ያለው ስራ ተዘዋውረው ጎብኝተዋል። ከጉብኝታቸው በኋላ ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር የተወያዩት ሲሆን የትምህርት ሚኒስትሩ ዶክተር ጥላዬ ጌጤ ህዝብ የሚጠይቃቸውና በጋራ ልንፈታቸው የሚገቡ ብዙ ፍላጎቶች አሉ ብለዋል። ፎከስ አድርጎ መስራት ካልተቻለ እዛ አካባቢ ያለው ሁኔታ በጣም እኔ ትግራይ እንዲህ አይነት ትምህርት ቤት ይኖራል ብዬ አልጠበኩም፣ ግን በተጨባጭ አይጥና እባብ እየተሯሯጡ የሚማሩበት ዳስ ውስጥ ነው ያገኘ ናቸው ከአየር ጸባዩም ሁኔታ አኳያ በዛ ላይ ተምረው ብቁ ዜጋ ይሆናሉ የሚል መጠበቅ አስቸጋሪ ነገር ነው። ከመምህራንም ከማንም መጠበቅ አስቸጋሪ ነው። ስለዚህ እኛ ይህንን ካጠናቀቅን በኋላ መስራት ያለብንን ስራ እንሰራለን። በዋናነት ግን ህዝቡን አመለካከቱን ለውጦ ባለቤት ሆኖ ስራውን እንዲመራው ማድረግን የክልሉ ማስተባበሪያ ጽሕፈት ቤት ስራ ነው የሚል ሀሳብ ነው ያለን። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ያሉን ችግሮች የሚፈቱ በትብብር ነው ብለዋል። ስትጎበኙት የነበረ የትምህርት የሌላም የሌላም የዚህ አካባቢ ብቻ ግን አንወስደው። ይሄ በራሱ ምክንያት የሁለቱን ክልሎችንም የአማራ ክልልም የትግራይ ጨምሮ እንደ አንድ ኮሪደር በዚህ አካባቢ ለውጥ እናምጣ። የተለየ ችግር አለን እናውቃለን። ግን የተለየ ስራ በመስራት ለውጥ እናምጣ ነው እንጂ በሌሎች ቦታዎች የሉም ማለት አይደለም። በሌሎች ቦታዎችም ያሉ ቻለንጆች ናቸው። መጎብኘቱ እንዳልነው ነው፣ ማመን ነው ያየው ነው። ቅድም ላይ ጥላይን ሲል ነበረ፣ እንደዚህ አይነት ነገር ትግራይ ያልጠበቅኩም። ዌል ኦፍኮርስ ብዙ ነገርም ስለሚባል ብዙ እድገቶች፣ ብዙ ለውጦች ከዛም አልፎ በተለየ ተጠቅሟል ስለሚባል ላይ ገመት ይችላል። ሰው ሲያይ ነው ሁሉንም ነገር የሚያየዋል። ይሄ የዘራፊ አገር ይህ ማአት መንትፎ የሄደ አገር ማአት ሌባ የተደበቀበት የአገር ሀብት የተከማችበት ተደርጎ ነው የሚወሰደው ባህር ማዶ ያለ አገር በሚመስል ደረጃ ማለት እውነታው ይሄ ነው። በ2020 ዓመተ ምህረት የሕጻናትን መቀንጨር በአካባቢው ወደ ዜሮ ለማውረድ በተያያዘው መርሃ ግብር መሰረት እየተሰራ ነው ያሉት ደግሞ የትግራይ ክልል የርዕሰ መስተዳደር አማካሪ አቶ ኃይለ አስፋ ናቸው። በአማራ ክልልና በትግራይ ክልል አዋሳኝ አካባቢዎች የሚሰራ ስራ ነው። አብዛኛው የተከዝ ንፋስ ተከትሎ የሚሰራ ስራ ነው ይሄኛው አካባቢ ለምን ትመረጥ ከካልን፣ በተለይ ሰቆጣ አካባቢ ስንመጣ ና በትግራይ አካባቢ ስንመጣ ተመሳሳይ የሆነ የድህነት ደረጃ ያላቸው አካባቢዎች ናቸው። ተመሳሳይ የሆነ የኢኮኖሚ ችግር ያለው አካባቢ ነው። ማህበራዊ ችግር ያለው አካባቢ ነው። ስለዚህ ዛ ያሉ ህዝቦችምና ህጻናትም በከፍተኛ ጉዳት ያላቸው አካባቢ ናቸው። አሁን ወደ ትግራይ አካባቢ ስንመጣ በአገር አቀፍ 38 ነው በትግራይ ደግሞ 39 ፐርሰንት ነው ያለው። በእነዚህ ወረዳዎች ደግሞ ወደ 46 ፐርሰንት ነው ያለው አበረች አንዳንድ ወረዳዎች ለምሳሌ እንደ ነሳ ሳምር ደግሞ ወደ 54 ፐርሰንት ይደርሳል። ይህ ስናየው 54 ፐርሰንት የተፈጠረው ህጻን ስታንትድ ነው ወይም ደግሞ መቀንጨር አለበት ካል የማሰብ ችለታው፣ የመማር ችለታው፣ የመስራት ችለታው በጣም ደካማ ነው። አፍ አምራች አይደለም ለማለት ነው ተብሎ ነው የሚታሰው ያለው እና ይህን መቀየር ማለት የሚቀጥለው ጀነትፈጠ ጀነሬሽን አምራች እንዲሆን ታማ አቅም እንዲኖረው የማድረግ የሚሰራ ስራ ነው ያለውና ስምምነቱ በሚገባ ተግባራዊ ለማድረግ የሁለቱንም ክልሎች ህዝቦች ጥቅም በጋራ ማረጋገጥ ይቻላል ሲሉ አቶ ኃይለ ተናግረዋል። በአማራም በትግራይ ክልል ያለው ህዝቦች ተመሳሳይ ናቸው። ተመሳሳይ ህዝብ ያለው አንድ አይነት አላማ ነው ያላቸው። አንድ አይነት የጥቅም ግንኙነት ነው ያላቸው አንዳንድ ችግር ነው ያላቸው። ስለዚህ እነዚህ ክልሎች ተማሳሳይ የሆነ ህይወት ስላላቸው እነዚህ ክልሎች አብረው ከሰሩ ተጋግዘን ከሰራን አብረን ደግሞ ካለማ ነው ተከዘ አብረ ካለማ ነው በዛ አካባቢ የሚመጣው ለውጥ የጋራ ጥቅም የሚሆነው ማለት ነው። ስለዚህ ሁለቱ ተጠቃሚ ህዝቦች ስራል ማለት ነው። ስለዚህ በአማራ ክልልም ተማሳሳይ አደረጃጀት አለ። በትግራይ አሁን ያለውን አደረጃጀት ፒዲ የምንለውን አደረጃጀት አለ። በዋና ወደ ፌዴራል መንግስት ከፍተኛ የመንግስት አመራሮችም አሉ። ይህን አሰባስበን ከሰራን ህዝቦቹ ተማሳሳይ የሆነ ለውጥ ያመጣል ማለት ነው። ስለዚህ ፋይዳ ምንድነው? ህዝቦች አንድ ነሆነ የሚያሳይ ነው። የፌዴራል ከፍተኛ አመራሮቹ በአማራ ክልል ተመሳሳይ ጉብኝት አካሂደዋል። ለአሜሪካ ድምፅ ሙልጌታ ጽቡሀ መቅለብ ሙሉጌታን ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅቱን በቴክኒክ ደግሞ ያቀናበረልን ሞክቢል ያበሩ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። 그해드